የዲ ደብልዩ ዜና በመጀመሪያም ርዕሶቹን እንሆ። የጀርመን ምራሔ መንግሥት ፍሬድሪሽ ሜርስ ስደተኞችን የሚያጥላላ መልእክት ማስተላለፋቸው የቀሰቀሰው ቁጣና ተቃውሞ አሁንም እንደቀጠለ ነው። የሜርስን መግለጫ ፖለቲከኞች፣ የመብት ተሟጋቾችና የኢኮኖሚ ባለሙያዎች ነቅፈውታል። ምራሔ መንግሥቱ በአደባባይ ሰልፍም እየተወገዙ ነው። የሩሲያ ጦር ኃይል የኒኩሌር ጦር መሳሪያ ልምምድ ጀመረ። በፕሬዚደንት ቭላዲሚር ፑቲን ትዕዛዝ የተጀመረው ልምምድ የኒኩሌር አረር መሸከም የሚችሉ የብስ የባህርና የአየር ሚሳይሎችን፣ መርከቦችንና አውሮፕላኖችን ያካተተ ነው። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል በዩናይትድ ስቴትስ ቁጥጥር ስር የምትገኝ ሀገር አይደለችም አሉ። ኔታንያሁ የአሜሪካ ምክትል ፕሬዚደንትን ከማነጋገራቸው በፊት ዛሬ እንዳሉት እስራኤል የራሷን ጸጥታ በሚመለከት የምትወስነው ራሷ ናት። ዜናው በዝርዝርም በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ ሶስት ወረዳዎችን ከሌሎች አካባቢዎች ጋር የሚያገናኝ አውራ መንገድ በመበላሸቱ የመጓጓዣ አገልግሎት መስተጓጎሉ ተነገረ። ነዋሪዎች እንደሚሉት የወንበራ ቡሌንና ድባጢ ወረዳዎችን ከሌሎች አካባቢዎች ጋር የሚያገናኘው አውራ መንገድ ከተበላሸ ሳምንታት አልፈውታል። እቃዎችን፣ ንብረትን ማጓጓዝ አልቻልንም። ልጆቻችንን ወደ ኮሌጅ፣ ወደ ትምህርት ቤት መላክ አልቻልንም። አሁን በትራንስፖርት ለመጓጓዝ እጥፍ ነው እየከፈልን ያለና የሚመለከተው አካል በቃ ትኩረት ቢሰጥበትና ተሮ መንገዱ ተስተካክሎ ይፈታልን እንጠይቃለን። በመተከል ዞን የተለያዩ ወረዳዎች ውስጥ የመንገድ ብልሽት ዘንድሮ በስፋት መስተዋሉን የአሶሳው ወኪላችን ነጋሳ ደሳለኝ ዘግቧል። ዜና መጽሔታችን ዝርዝር ዘገባ አለው። የጀርመን መራሒ መንግሥት ፍሬድሪሽ ሜርስ ለጀርመን ከተሞች ገጽታ መበላሸት ስደተኞችን ተጠያቂ ማድረጋቸው የቀሰቀሰው ቁጣና ተቃውሞ እንደቀጠለ ነው። ሜርስ ባለፈው ሳምንት በሰጡት መግለጫ የጀርመን ከተሞች ስርዓትና ገጽታ የተበላሸው ስደተኞች በመብዛታቸው ነው ብለው ነበረ። የጀርመን ወጋ አጥባቂ ፓርቲ የክርስቲያን ዴሞክራቲክ ህብረት ሴዲኦ በምህፃሩ መራሄ መንግስት የሰጡትን አስተያየት በመቃወም በርሊን ውስጥ በሚገኘው የሴዲኦ ጽህፈት ቤት አጠገብ ከ300 በላይ ሰዎች ተሰልፈው ነበር። ሜርዝ አስተያየታቸው ተቃውሞ ከቀሰቀሰ በኋላም ባለፈው ሰኞ ስደተኞች ከተሞችን ለማበላሸታቸው ሴት ልጆች ያሏቸው ያውቁታል በማለት አስተያየታቸውን እንደማይቀይሩ አረጋግጠዋል። እውቋ የጀርመን የአየር ንብረት ተቆርቆ አቋሪ ሉዊዛ ኖይ ባወር በጻፉት አጸፋ ግን እዚች ሀገር ውስጥ እኛም አርባ ሚሊዮን ሴት ልጆች ነን ብለዋል። ደህንነታችን እንዲጠበቅ እንፈልጋለን። ነገር ግን ፍላጎታችን የዘር ክፍፍልን ለያዘ መልእክት መሸፈኛ መሆን የለበትም ብለዋል ጸሐፊዋም። በጀርመን የቱርክ ማኅበረሰብ ተወካይም የሜርስን ንግግር ከፋፋይ በማለት ተቃውመውታል። ዴኢቬ በሚል የጀርመንኛ ምሕፃረ ቃል የሚጠራው የጀርመን የምጣኔ ሀብት ጥናት ተቋም ፕሬዚደንት ማርሴል ፍራት ር በበኩላቸው የሜርስ አስተያየት የውጭ ሰራተኞችን ጉልበትና እውቀት የሚሻውን የሀገሪቱን ምጣኔ ሀብትን የሚጎዳ ነው ብለውታል። የሴዲኦ ተጣማሪ ፓርቲ የኤስፔድና የራሱ የሴዲኦ ፖለቲከኞችም የምራሄ መንግስቱን አስተያየት ተችተውታል። ሜርስ ግን በፊት በነበረው መንግስት ተፈጸመ ያሉትን ስህተት ለማረም መንግስታቸው ስደተኞችን ማባረሩን አጠናክሮ እንደሚቀጥል አስታውቀዋል። የዩናይትድ ስቴትስ መንግሥት ወደ ኢስዋቲን ያጋዘው ኩባዊ ስደተኛ የረሃብ አድማ መታም፣ ዩናይትድ ስቴትስ የሚገኙት የስደተኛው ጠበቃ እንዳስታወቁት ሮቤርቶ ሙስኩራ ዴል ፔራል አድማውን የመታው በጥብቅ መታሰሩን በመቃወም ነው። ዴል ፔራል ባለፈው ሐምሌ ከዩናይትድ ስቴትስ ወደ ኢስቱዋኒ ከተጋዙ አምስት ስደተኞች አንዱ ነው። የኢስቱዋኒ ባለሥልጣናት ስደተኞቹን ወደየሀገራቸው ለማባረር ማቀዳቸውን አስታውቀዋል። ጠበቆች እንዳሉት ስደተኞቹ ያለፍርድ ቤት ውሳኔ ከፍተኛ ቁጥጥር በሚደረግበት እስር ቤት ውስጥ ታስረዋል። እስረኞቹ ከዘመዶቻቸው ጋር በቪዲዮ የሚያወሩት በሳምንት አንዴ ለአጫጭር ጊዜ ብቻ ነው። የፕሬዝደንት ዶናልድ ትራምፕ አስተዳደር ከኢስዋቲኒ መንግስት ጋር ባደረገው ስምምነት መሠረት አፍሪካዊቱ ትንሽ ሀገር ከአሜሪካ የሚጋዙ 160 ስደተኞችን ትቀበላለች፣ ለሁለተዋም አምስት ነጥብ አንድ ሚሊዮን ዶላር ይከፈላታል። ከኢስዋቲኒ ሌላም ሩዋንዳ፣ ደቡብ ሱዳን፣ ዩጋንዳና ጋና ስደተኞችን ለመቀበል ተስማምተዋል። ዘገቦች እንደጠቆሙት የትራምፕ አስተዳደር በያዝነው ጥቅምት ወደ ኢስትዋኒ ካጋዛቸው አስር ተጨማሪ ስደተኞች አንዱም ኢትዮጵያዊ ነው። ይህ ዶች ቬለ ነው። የሩሲያ ጦር ኃይል ዛሬ የኒኩሌር ጦር መሳሪያ ለመሞከር ልምምድ ጀመረ። ጦሩ የኒኩሌር ጦር መሳሪያ ከየብስ ከባህርና ከአየር ሊያወነጨፉ የሚችሉ ሚሳይሎችንና አውሮፕላኖችን ጨምሮ ሌሎች መሳሪያዎችን ፈትሿል። ፕሬዚደንት ቭላድሚር ፑቲን በሰጡት ትዕዛዝ እንዳሉት ልምምዱ የኒኩሌር አስተዳደርን ለመፈተሽ ያለመ ነው። ውድ ጓዶች እንዴት አረፈዳችሁ? ዛሬ ያቀድነው ይህንን አጽንኦት መስጠት እፈልጋለሁ። ዛሬ ያቀድ ነው በኒኩሌር አስተዳደር ላይ ያተኮረ ልምምድን ነው። የመከላከያ ሚኒስትሩ ባቀረቡት ዘገባ መሰረት አሁን ስራውን እንጀምር። መድረኩን ለሩሲያ ፌዴሬሽን የጦር ኃይሎች ጠቅላይ ኢታ ማዦር ሹም ለጓድ ግራሲሞ ቫሌሪ ቫሲሌቪች ይለቃል። ጠቅላይ ታማጆር ሹም ጄኔራል ቫሌሪ ግራሲሞ እንዳሉት ጦራቸው የሞት ቱቦ በሚለው የአርስና ብራያንስክ በተባሉት ስልታዊ ሚሳይሎች ከየብስና ከባህር ከአየር ደግሞ ቲዩ 95 በተባሉት ስልታዊ ቦምብ ጣይ ጀቶች ልምምድ መጀመሩን አስታውቀዋል። የሩሲያ ጦር አዲስ የኒኩሌር ውጊያ ልምምድ የጀመረው በሚቀጥለው ሳምንት ይደረጋል የተባለው የፕሬዝደንት ቭላዲሚር ፑቲንና የዩናይትድ ስቴትስ አቻቸው የዶናልድ ትራምፕ የፊት ለፊት ውይይት መደረጉ በሚያጠራጥርበት ወቅት መሆኑ ነው። ሁለቱ መሪዎች የዩክሬን ጦርነት ስለሚቆምበት ብልሃት ለመነጋገር ሰሞኑን ቡዳፔሽት፣ ሃንጋሪ ውስጥ ለመነጋገር ቀጠሮ ይዘው ነበር። ይሁንናም የሩሲያ ባለሥልጣናት እንዳሉት ለቀጠሮው ዝግጅቱ ቢቀጥልም ጊዜው ግን በቂ አይደለም። የዩናይትድ ስቴትስ ባለሥልጣናትም ሁለቱ መሪዎች በዚህ አጭር ጊዜ ውስጥ ፊት ለፊት መገናኘታቸውን እየተጠራጠሩ ነው። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀገራቸው የራሷን ጉዳይ ራሷ እንደምትወስን አስታወቁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የጋዛ ጦርነትን ለማስቆም በነደፉት እቅድ መሰረት ጋዛ ውስጥ በቅርቡ የውጭ ሀገራት ጦር ይሰፍራል ተብሎ ይጠበቃል። የውጭ ጦር መስፈሩን የእስራኤልን የበላይነት ይቀንሳል የሚል መላምት አስከትሏል። ኔታንያሁ መላምቱን ለማርገብ በመሰለ መግለጫቸው እስራኤል በአሜሪካ ቁጥጥር ስር ያለች ሀገር አይደለችም ብለዋል። ዛሬ ኔታንያሁ የዩናይትድ ስቴትስ ምክትል ፕሬዚደንት ጄዲ ቬንስን ከማነጋገራቸው ከጥቂት ሰዓታት በፊት ባወጡት መግለጫ እንዳሉት እስራኤል በጸጥታዋ ላይ የምትወስነው ራሷ እስራኤል ናት። የአሜሪካ ባለሥልጣናት ወደ እስራኤል እየተተለተሉ ነው። የትራምፕ ልዩ መልእክተኛ አማቻቸውና ምክትላቸው እስራኤልን እየጎበኙ ነው። የውጭ ጉዳይ ሚኒስትራቸው ደግሞ አርብ እስራኤል ይገባሉ ተብሏል። የአውሮጳ ሕብረት የዘንድሮን የሳኻሮቭ ሽልማት ቤሎሩስና ጆርጂያ ውስጥ ለታሰሩ የሁለቱ ሀገራት ጋዜጠኞች ሰጠ። ሕብረቱ እንዳስታወቀው ሽልማቱ የተሰጣቸው ቤሎሩስ ውስጥ ስምንት ዓመት ተፈርዶበት የታሰረው ጋዜጠኛ አንድሬይ ፓሹቡትና፣ ጆርጂያ ውስጥ ሁለት ዓመት ተፈርዶባት የታሰረችው ምዚያ አማጋሎ ባሊ ናቸው። የአውሮጳ ሕብረት ምክር ቤት ፕሬዚደንት ሮቤርታ ሜሶላ እንዳሉት ሁለቱ ጋዜጠኞች የተፈረደባቸው በሐሰት ነው። ስለዚህ ሁለቱም ጋዜጠኞች ስራቸውን በማከናወናቸውና ኢፍታዊነትን በመቃወማቸው በሐሰት ክስ ተፈርዶባቸው ታስረዋል። ጽናታቸው ለነጻነትና ለዲሞክራሲ የሚደረግ ትግል አብነት አድርጓቸዋል እና ይህ ምክር ቤቴ ከነሱ እና ነጻነትን መጠየቃቸውን ከሚቀጥሉ ከሁሉ ጎን ይቆማል። የአውሮጳ ህብረት በቀድሞው የሶቪየት ህብረት እውቅ ሳይንቲስትና የመብት ተሟጋች አንድሬ ሳኻሮቭ ስም የሰየመውን ሽልማት ለአስተሳሰብ ነጻነትና ለሰብአዊ መብት ታገሉ ለሚላቸው ሰዎች በየዓመቱ ይሰጣል። ሽልማቱ 50 ሺህ ዩሮ ያስገኛል። ይህ ዶቸቨለ ነው። ዜናውን ለማብቃት እርሶቹን በድጋሚ ላስታውሳችሁ። የጀርመን መራሄ መንግሥት ፍሬድሪሽ ሜርስ ስደተኞችን የሚያጥላላ መልእክት ማስተላለፋቸው የቀሰቀሰው ቁጣና ተቃውሞ እንደቀጠለ ነው። የሩሲያ ጦር የኒኩሌር ጦር መሳሪያ ልምምድ ጀመረ። በፕሬዚደንት ቭላዲሚር ፑቲን ትዕዛዝ የተጀመረው ልምምድ የኒኩሌር አረም መሸከም የሚችሉ የየብስ የባህርና የአየር ሚሳይሎችን መርከቦችንና አውሮፕላኖችን ያካተተ ነው። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል በዩናይትድ ስቴትስ ቁጥጥር ሥራ እንደምትገኝ ሀገር አይደለችም አሉ። ኔታንያሁ የአሜሪካ ምክትል ፕሬዝደንትን ከማነጋገራቸው በፊት ዛሬ እንዳሉት እስራኤል የራሷን ጸጥታ በሚመለከት የምትወስነው ራሷ ናት። የዜናው መልእክት የእስካሁኑ ነበር።